የአዲስ አበባ ነዋሪ የሆነው ካሊድ ናስር የበጎ ፈቃድ አገልግሎት መስጠት የጀመረው የዛሬ አስር ዓመት ገደማ ለሜሪጆ ኢትዮጵያ የበጎ ፈቃድ አምባሳደር ሆኖ ሲያገለግል ነው። በወቅቱ ሜሪጆይ ሁለተኛ ቅርንጫፉን በሐዋሳ እንዲከፍት ገንዘብ በማሰባሰብ ትልቅ አስተዋጽኦ ካበረከቱት ወጣቶች መሀል አንዱ ነበር። ሜሪጆ ኢትዮጵያ በአዋሳ የገነባው ማዕከል የመጀመሪያውን ከግንባታው ጀምሮ የገቢ ማሰባሰቢያ ሩጫዎቹን በማዘጋጀት ሙሉ ጊዜ በየአመት ባሉ የምናቃቸው ታዋቂ ሰዎች ጋር፣ ባለሀብቶች ጋር እየዞሩ ብር ሰብስበን የራሳችንን ጨምረን ተረጆች አቅም የሌላቸው ደካሞች በዓልን በደስታ ከሌላው ኢትዮጵያውያን ጋር እኩል እንዲያሳልፈው በሚል ረጅም ጊዜ ስንሰራ ነበረ። በዚህ መልኩ የበጎ ፈቃድ ስራን የተቀላቀለው ካሊድ የዛሬ ወር አካባቢ የኮሮና ቫይረስ ወደ ኢትዮጵያ መግባት ጋር ተያይዞ በመንግስትና በጤና ተቋማት የተላለፉት የአካላዊ መራራቅ መመሪያዎች በህብረተሰቡ ዕለታዊ ገቢ ላይ የሚያሳድረውን ተጽዕኖ ከግምት ውስጥ በማስገባት በጠቅላይ ሚኒስትር አብይ አህመድ የተላለፈውን ምንም ለሌላቸው ማዕዳችሁን አጋሩ ጥሪ ወደ ተግባር ለመቀየር ጊዜ አልፈጀበትም። በቀን ስራ የሚተዳደሩ ግን ቋሚ ማደሪያ የሌላቸውን ሰዎች ከቫይረሱ ለመጠበቅ ሰፊ የመኖሪያ ግቢውን በፍጥነት ወደ ጊዜያዊ መጠለያነት ቀይሮ በአሁኑ ሰዓት ሀያ አምስት ሰዎችን አስጠልሎ ይገኛል። ይሄ ማድ ቀርቶ ወይ ደግሞ ቋጥሮ ወይ ደግሞ በየ- ለተቸገረ ህብረተሰብ በየቦታው ሄዶ ማድረጉ አብዛኛው ህዝብ እያደረገው ነው እና ከዛ በተሻለ ብዙውን ህዝብ ደግሞ አዌር እንድላያደርግ የሚችል ነገር ምን ማድረግ አለብኝ የሚል ነገር ፕላን አደረግኩኝ። ቢያንስ መቶ ሰው እንኳን በዚህ እንግዲህ የጤና ተቋም በሚያዘው መሰረት አራርቀን በሚለው መንገድ ካደረግን እንኳን ይህን ያህል ሰው ሊይዝ ይችላል ብለን ቦታውን ካልኩሌት አደረግኩኝ። ካሊድ የጠቅላይ ሚኒስትሩን ጥሪ የተቀበለው እሱና ወንድሙ ለእረፍት ከሄዱበት አውሮፓ በኮሮና ቫይረስ በፍጥነት መስፋፋት ምክንያት ጉዟቸውን አቋርጠው ተመልሰው ራሳቸውን አግለው ቦሌ አካባቢ የሚገኘው ቤታቸው ውስጥ በተቀመጡበት ወቅት ነበር። በዚያን ወቅት ጊዜያችንን ቤታችንንና ግቢያችንን በማስተካከል እናሳልፍ ነበር የሚለው ካሊድ በጊዜያዊ መጠለያ ውስጥ ያስገባቸውን ሰዎች ያገኛቸው እሱና ወንድሙ ራሳቸውን የማግለያ ቀነ ገደባቸውን አጠናቀው በግቢያቸው ውስጥ የጀምሯቸውን ስራዎች ለመጨረስ የሚያግዟቸው የቀን ሰራተኞች ፍለጋ በተለምዶ የብሶት አደባባይ ተብሎ የሚጠራው ቦታ በወጣበት ወቅት እንደሆነ ይናገራል። እንግዲህ በጣም ከተለያየ የሀገራችን ከተሞች የመጡ አሉ። ከአማራ ክልል፣ ከትግራይ፣ ከደቡብ፣ ከኦሮሚያ። በቃ ይሄ ነው ማቴው። ከሁሉም ክልል የመጡ አሉ። እዛ ቦታ ላይ በቀን ስራ የሚተዳደሩ እንግዲህ እነዚህ ሰዎች አደባባይ አፋቸውን አውጥተው ጎዳና ተዳዳሪ ነን ብለው በራሳቸው አላመኑም እንጂ ስለሚሰሩ ሲሰሩ በሰሩባት ገንዘብ ይበሉበታል፣ መኝታ ከዛው ይከፍላሉ፣ ያድራሉ። የዕለት ጉርስ ነው። ከዛ ግን ለምሳሌ አንድ ቀን ስራ ቢያጡ አንገታቸው ላይ የሚጠምጥሟት ጨርቅ ነገር አለች፣ ያችን ፎጣ ዘርግተው ጎዳና ነው የሚያድሩት። ቢኒያም ተክሌ ካሊድ በጊዜያዊነት ካስጠለላቸው የቀን ሰራተኞች መሀል አንዱ ነው። ደብረ ብርሃን ተወልዶ ያደገው ቢኒያም የተሻለ ኑሮ ፍለጋ የዛሬ አምስት ዓመት አዲስ አበባ ከመጣ ጀምሮ የፎቅና የመኖሪያ ቤት ግንባታ ላይ በቀን ሰራተኝነት ተቀጥሮ እየሰራ በቀን ከመቶ እስከ መቶ ሀምሳ ብር ያገኝ ነበር ይህ ገንዘብ ከዕለት ጉርሴና አንዳንዴ ደግሞ ለቀን ማደሪያ ከመክፈል አያልፍም የሚለው ቢኒያም አሁን ደግሞ በኮሮና ቫይረስ ምክንያት የኮንስትራክሽን ስራ እጅጉን በመቀዛቀዙ ኑሮዬ አደጋ ላይ በወደቀበት ሰዓት ነው ካሊድን ያገኘሁት ይላል። ከካሊድኛ የተገናኘነው አጋጣሚ እንደዚህ ስራ ፍለጋ የምንቆምበት ቦታ አለ። እዛ ይመጣና ለስራ ይዞኝ ይሄዳል። እና የተወሰነ ጊዜ ከሰራው በኋላ ስራውን ለምን አይነት አላማ እንደሚሰራው ምናምን ይነግረኛል። እና በነገረኝ ነገር በጣም ተደሰትኩኝ። በወቅቱ ደግሞ እንደዚህም እንዳልኩሽ የኮንስትራክሽን ሳይቶች ብዙም ስራ ያቆሙበት ነበር። በበሽታው የተነሳ ግማሹም የሰራተኛ ቅነሳ ምናምን አድርገው ትንሽ ስራ ተዳክሞ ነበረ እና ያንን እየሰራው እያለው አላማውን ነገር የለ እንደዚህ እንደዚህ አይነት ነገር ነው ሲለኝ፣ በጣም ውስጥ የረካ እንዲያውም የሰራውበትን ሳንቲሙላ አልቀበልም እስከ ማለት ስንትም ብዬ ነበረ ኦልሬዲ ያው ስራው ለሚሰራው ያ ሁሉ ነገር እንትን የሚለው ለእኛ እኛን ከዚህ ከመጣው በሽታ ከተለያዩ ችግሮች ለመታደግ ነው እና በጣም ተደስቼ ባለውበት ሰዓት ያው እንደ አጋጣሚ እድሉን አግኝቼ እሱ ጋራ ያው ቤተሰባዊ ዝምድና መስርተን አብረን እየኖርን ነው። እንግዲህ አሁን ሰዓት ሌላው በዚሁ መጠለያ ውስጥ ከገባ አስር ቀን የሆነውና ተወልዶ ካደገበት ወለጋ ወደ አዲስ አበባ ከመጣ ጀምሮ ላለፉት አስራ አምስት አመታት የቀን ስራ እየሰራ በጎዳና ላይ ያድር እንደነበር የሚናገረው መሐመድ አህመድ ኮሮና ከገባ በኋላ ደግሞ የቀን ስራውም ቀዝቅዞ የምበላውም ችግር ሆኖ ነበር ይላል። ኮሮናም ከገባም በኋላ እኔም በጣም ስትረስ ላይ ነበርኩኝ። እንዴት በምን አይነት ሁኔታ ነው ይህን ማሳለፍ የምችለው? ይህ ግድ መሰብሰብ ስለሚጠይቅ በሽታው በጣም በጭንቀት ላይ እያለሁም ነው። እንደ አጋጣሚ ከአንድ ወዳጅ ጋር መንገድ ላይ እየተንቀሳቀስን ወቅ ወክ እያደረግን ሳለ ነው፣ ስለዚህ ኢንፎርሜሽን ስንሰማ እንደ አጋጣሚ ቢልቦርዱን አገኘ ነው ማለት ነው። እዛ አካባቢ እና በር ላይ ቆምን ነው። እንደ አጋጣሚ እሱም ከቤት ወጥቶ ሲወጣ አየን በር ላይ በቃ ያው እንግዲህ፣ ይህ ካለው ሁኔታ አንጻር እየተዘጋጀው እናንተን ለመሰሉ ወገኖች ስለሆነ ብንሞትም አንድ ላይ ብንኖርም አንድ ላይ መሆን አለበት የሚል አጭር በጣም አስገራሚ ንግግር ነው ከሱ የሰማሁትና በጣም ተደንቅ ያለው። በቀጣይም ተጨማሪ ሰላሳ ሰዎችን ወደ ጊዜያዊ ማቆያው ለማስገባት ዝግጅት እያጠናቀኩ ነው የሚለው ካሊድ በአጠቃላይ ሰባ አምስት ሰዎችን የመቀበል እቅድ አለው። የቀን ሰራተኞቹ ወደ መኖሪያ ግቢው ከመቀላቀላቸው በፊት በወዳሴ ዲያግኖሲስ ማዕከል በነጻ የተላላፊ በሽታዎችን ጨምሮ ሙሉ የጤና ምርመራ ይደረግላቸዋል። በመጠለያ ውስጥ እስካሉ ድረስም ለሚያጋጥማቸው ማንኛውም አይነት የጤና እክል የህክምና አገልግሎት ያገኛሉ። ካሊድ ይህን በጎ ስራ በራሱ ወጪ ቢጀምርም ሌሎች በዙሪያው ያሉ ጓደኞቹ ከድንኳን ጀምሮ አልጋ፣ ፍራሽና ሌሎች የመኖሪያ ቁሳቁሶች እያሟሉለት እንደሆነ ይናገራል። ከማደሪያ በተጨማሪም ሰራተኞቹ የምግብና የንጽህና መጠበቂያ አገልግሎት የተሟላላቸው ሲሆን ወደ መጠለያው ከገቡ በኋላ የኮሮና ስጋት እስከሚያበቃ ከመጠለያው መውጣት አይችሉም ይላል ካሊድ። እንደ ማንኛውም እንደ ቤተሰቤ፣ እንደ እህት፣ እንደ ወንድሞቼ ከእኛ ጋር አምነውበት በዚህ ይህን ችግር ጊዜ ከእኛ ጋር አብረው ኳራንታይን አድርገው ቤት ውስጥ አርፈው ሊቀመጡ የሚችሉ እና በፈለጉት ጊዜ ግን መሄድ ቢፈልጉ ግን አሰናብተናቸው ወደ ቤት ግን ተመለሰው መምጣት የማይችሉ ምክንያቱም ቅድሜ ምርመራ አድርገው ስለሆነ የሚመለሱት ከወጡ እንደማይመለሱ ገልጸን እንደዚ አይነት ፕላን አደረግን። አያይዞም ሁሉም የህብረተሰብ ክፍል ባለው አቅም ከተረባረበ የኮሮና ቫይረስ በሽታን መግታት እንዲሁም በኢኮኖሚና በማህበራዊ ህይወት ላይ የሚደርሰውን ጫና መቀነስ ይቻላል ሲል ሌሎችም ያቅማቸውን እንዲያደርጉ ጥሪ ያቀርባል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ።